በአድዋ ከተማ ታግታ ደብዛዋ የጠፋው አዳጊ መገደሏን ፖሊስ አስታወቀ ይላል ቀጣዩ ዘገባ። በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋቾች ተይዛ የቆየችው አዳጊ መሀሌት ተህላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ አስታውቋል። የዞኑ ፖሊስ ወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምፅ እንደተናገሩት አጋቾቹ የ16 ዓመቷን አዳጊ መሀሌት ተህላይን በአገቱበት ዕለት ገድለው እንደቀበሯት። ፖሊስ ከተጠርጣሪዎች ማረጋገጡንና ቤተሰቦቿ የአዳጊዋን አስክሬን ዛሬ ረቡ መረከባቸውን ገልጸዋል። የቀብር ስነ ስርዓቷም ዛሬ ከቀጥር በኋላ መፈጸሙን ኮማንድሩ አክሎ አስታውቀዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የሆኖ የሴቶች መብት ተሟጋች ሲቪል ማህበረሰብ አስተባባሪ መንግስት በተለይ ለሴቶች የደህንነት ስጋት የሆነውን የክልሉን የጸጥታ ችግር ከህብረተሰቡ ጋር በመተባበር እንዲፈታ ጠይቀዋል። ሙልጌታ አጽባሀ ዝርዝሩን ያቀርብልናል። በትግራይ ክልል ማዕከላዊ ዞን አድዋ ከተማ ባለፈው መጋቢት አስር ቀን ሁለት ሺ አስራ ስድስት ዓመተ ምረት አመሻሽ ላይ ከመኖሪያ ቤቷ ወጥታ ወደ ቋንቋ ትምህርት ቤት በማምራት ላይ እያለች በተለምዶ ባጃጅ ተብሎ የሚጠራውን ባለሶስት እግር ተሽከርካሪ በመጠቀም ታግታ የተወሰደችው ማህሌት ተክላይ ባጋቾቿ ተገድላ እንደተቀበረች ፖሊስ የደረሰበትን የምርመራ ውጤት የዞኑ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ጸጋይ አስፋ ለአሜሪካ ድምፅ ገልጸዋል። የ16 ዓመቷ ማህሌት በታገተችበት ቀን በስልክ ቁጥሯ ወደ ወላጅ አባቷ ተደውሎ ልጃቸውን በህይወት እንዲያገኙ ሶስት ሚሊዮን ብር የማስለቀቂያ ቤዛ እንዲከፍሉ ተጠይቀው እንደነበረ ኮማንደር ጸጋይ አስታውሰዋል። ሆኖም ማህሌት በታገተችበት ቀን በአጋቾቿ ተገድላ እንደተቀበረች በወንጀሉ ተጠርጥረው የተያዙ ግለሰቦች ማመናቸው ቤታቸውንና አስከሬኗን የቀበሩበትንም ስፍራ መርተው ማሳየታቸውን ኮማንደር ጸጋይ አስረድተዋል። የአድዋ ከተማና የዞኑ ፖሊስ ከክልሉ ፖሊስ ኮሚሽን ጋር በመተባበር ቀንና ሌሊት ጉዳዩን ሲያጣራ ቆይተዋል። አዳጊዋ በታገተችበት ዕለት በሶስት ሰዓታት ጊዜ ውስጥ በአጋሾቿ ጭካኔ ተገድላ እንደተቀበረች ከተጠርጣሪዎቹ ለማረጋገጥ ተችሏል። ራሳቸው ተጠርጣሪዎቹ አስከሬኗ የተቀበረበትን ቦታ መርተው አሳይተውናል። በዛሬው እለትም አስከሬኗን ከተቀበረችበት ስፍራ በማውጣት ለብሳው ከነበረ ልብስና ጫማ እርሷ መሆኗን አረጋግጠናል። ለቤተሰብም አስከሬኗን አስረክበናል። የቀብሯ ስነስርዓትም በዛሬው እለት ከቀትር በኋላ ተፈጽመዋል። የአዳጊዋ ቤተሰቦች አስክሬኗን የተረከቡት በአይደር ሪፈራል ሆስፒታል ባለሙያዎች ምርመራ ከተካሄደ በኋላ እንደሆነ ኮማንደር ጸጋይ ተናግረዋል። የአስክሬን ምርመራው ሂደት በምን ደረጃ ላይ እንደሚገኝ ኮማንደሩ ባይጠቅሱም ከግድያው ጋር በተያያዘ እስካሁን ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንና ማጣራቱም መቀጠሉም አመልክተዋል። ከሁለት ሳምንታት በፊት የማህሌት ወላጅ አባት አቶ ተክላይ ግርማይ ለአሜሪካ ድምፅ በሰጡት አስተያየት ፖሊስ አስፈላጊውን ክትትል ባለማድረጉ የልጃቸውን ሁኔታ ለማወቅ አለመቻላቸውን በመጥቀስ ቅሬታ ማቅረባቸው አይዘነጋም። ታጋቿ አዳጊ ማህሌት ተክላይ በአጋቾቿ ጭካኔ የመገደሏ ዜና መናፈሱ ተከትሎ በማህበራዊ ትስስር ገጽ ተጠቃሚዎች ዘንድ ቁጣና ስጋት እያስተጋባ ይገኛል። በጉዳዩ አስተያየታቸውን የጠየቅናቸው ናቸው የይሆኖ የሴቶች መብት ተከራካሪ ሲቪል ማህበረሰብ አስተባባሪ ጽዴና አባዲ በሴቶች ላይ እየደረሰ ያለውን ጥቃት መከላከልን አስመልክቶ ተቋማቸው ግንዛቤን ለማሳደግ እየተንቀሳቀሰ ባለበት ሳምንት የአዳጊ ማህሌት ግድያ መስማቱ በክልሉ ያለውን የሴቶች ደህንነት በአስከፊ ደረጃ ላይ እንደሚገኝ ሁነኛ ማሳያ ነው ብለዋል። በትግራይ ክልል ለሴቶች ደህንነት ስጋት ምንጭ ለሆነው የጸጥታ ችግር ጊዜያዊ አስተዳደሩ ልዩ ትኩረት ሰጥቶ ከህብረተሰቡ ጋር በመተባበር እንዲፈታ አስተባባሪዋ ጥሪ አቅርበዋል። ሴቶች ካሁን የግድያ መታገት፣ እንዲሁም ጾታዊ ጥቃት እየደረሰባቸው ይገኛል። የሆነ መፍትሄ ከሁሉም ከማህበረሰቡም፣ ከፖሊስም፣ ከህግ እንዲሁም ከመንግስት የሆነ መፍትሄ እንዲመጣ የጉዳዩ አሳሳቢነት የሚያሳይ ነው። በጣም የሚያሳዝን ክስተት ነው። ምክንያቱም በዚህ እድሜዋ እንደዚህ ህይወቷን በዚህ ሁኔታ ማጣት አልነበረባትም። ወላጆቿም ልጃቸውን እንዲህ ማጣት አልነበረባቸውም። በተለያየ እድሜ ያሉት ሴቶችም እንዲሁ በምንም አይነት ጥቃት ማለፍ የለባቸውም። ህይወታቸውንም በምንም አይነት ሁኔታ በእንደዚህ አይነት ወንጀል ማጣት የለባቸውም። ይሄ ነገር ካሁኑ ካልተፈታ ለቀጣይም ብዙ ሴቶች ልናጣ ነው። እኔንም ጨምሮ ስለዚህ ማናችንም ሴፍ አይደለንም። የፖሊስን ቁጥር ጨምሮ አቅሙን በስልጠና ማሳደግ፣ በትዩም የፍትህ ስርዓቱን በሚገባ ማጎልበት ለክልሉ ሴቶች የደህንነት ስጋት ሁኗል ያሉትን የጸጥታ ችግር በመፍታት ረገድ ሁነኛ አስተዋጽኦ እንደሚኖሩ አስተባባሪዋ አክለው አመልክተዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም